በደቡብ ብሔር ብሔረሰቦችና ህዝቦች ክልል በኮንሶ ልዩ ወረዳ ካለፉት ሰባት ወራት ጀምሮ በህብረሰቡና በመንግስት መሀል የተፈጠረው አለመግባባት ግጭት እንዳስከተለ ከአካባቢው ነዋሪዎች መረዳት ተችሏል። ለግጭቱ መንስኤ የሆነው የኮንሶ ህብረተሰብ ላለፉት አስርት ዓመታት በራሱ ልዩ ወረዳ ስተዳደር የኖረ ሲሆን የፌዴራልና የክልሉ መንግስታት በወሰዱት እርምጃ ወረዳውን ወደ ሰጌን አካባቢ ህዝቦች ዞን እንድጠቀለል በመደረጉ ነው ሲሉ ነዋሪዎቹ ይናገራሉ። የኮንሶ ህብረተሰብ ወደዚህ ዞን መጠቃለሉን እንደማይቀበለው ነዋሪዎቹ በጽሁፍ ለመንግስት አቤቱታ ቢያቀርቡም መንግስት መልስ ባለመስጠቱ ህዝቡ ተቃውሞውን እንዳሰማ እና መንግስት በላካቸው የፀጥታ ኃይላት በወሰዱት የኃይል እርምጃ ጉዳት ማድረሳቸውን ነዋሪዎቹ ይናገራሉ። የዞን ጥያቄው ከተነሳ ወዲህ ሰዎች ከስራ ገበታቸው መባረራቸውን፣ የታሰሩ የቆሰሉና የሞቱ ሰዎች እንዳሉ የኮንሶ ነዋሪ የሆኑት ዲኖቴ ኩሳዬ ሸንቀሬ ለዶቼ ቬለ ይናገራሉ። ከዛሬ ሶስት ቀን ወዲህ በየቀበሌ በየመንደሩ እየተከደ ይህን ምንጭ እየተበተነ እየተተኮሰ የታደረበት ሁኔታ ያለው። በዚህም ላይ የአካባቢው ሀገር መሪዎች፣ በተለይ አሁን የኮንሶ የባህል መሪ የት እንዳለ አይታወቁ ቁጥራቸው ከሀምሳ ና ከዛም በላይ ወይም የሚጠጉ ያልታወቁ ሰዎች፣ ወጣቶች፣ ሽማግሌዎች ታፍነው ታስሮ የት እንደታስሮ የማይታወቁ የወረዳው አመራር እስር ላይ እንደሚገኙ ከተናገሩ በኋላ ህብረተሰቡ መንቀሳቀስ እንዳልቻለ ዲኖቴ ያብራራሉ። ኮንሶ በዓለም ቅርስነት ተመዝግባ የምትገኝ ሲሆን ዲኖቴም በዚህ ልዩ ወረዳ ላለፉት ሀያ ሁለት ዓመታት በአስጎብኚነት ሲሰሩ ቆይተዋል። ይሁን እንጂ አሁን በተፈጠረው ግጭት ቱሪዝሙ መታወቁን ሰላሙን ያብራራሉ። ብዙ ጊዜ አሁን ከውጭ ሀገር የመጡ ቱሪስቶች አሉ። ከአገሩ ሲመጡ ቱሪስቶች አሉ። እስከ ትናንትና ወረ ደረሰኛ ቱሪስቶች ሆኑ በየመንደሩ እየወትና እናስተናግር ነበረ። ስለዚህ እነሱ መንገድ ላይ እያስቆሙ ቱሪስት ምንድን ነው ይሄ ምንድን ነው እያለው እያስፈራሩ ከትላንት ጀምሮ ቱሪስት እንኳን ወደየ መንደር ሄዶ እንኳን እንዳይጎበኝ የተገደደበት መኖሩን ተጨማበያ ን ይሄንን ለገልጽ ወዳለሁኝ ገመቹ ገንፌ ሌላው የኮንሶ ነዋሪ ሲሆኑ የኮንሶ ሕብረተሰብ ራሱን በራሱ ለማደራጀት ያነሳውን ጥያቄ ለመንግስት አካል እንዲያቀርቡ ከተመረጡ የአካባቢ ነዋሪዎች አንዱ ናቸው። ኮንሶ ወደ ሌላ ዞን የተቀላቀለችው በጉልበት እንደሆነ ይናገራሉ። መንግስት መልሱን በጽሁፍ ለኮንሶ ሕብረተሰብ እንዲያቀርብ አቶ ገመቹ ቢጠይቁም መልሱ ሌላ እንደነበር ያ చూ కొ በጣም ቀውጥ ውስጥ ነው አለችው ዳርፉር ማለት ይቻላል። በጣም በሚያስቸግር ሁኔታ መግለጽ ይቻላል። አሁን ከአራት ቀን ጀምሮ በኮንሶ ህዝብ ላይ እየደረሰ ያለው በደል በጣም በጣም አይሎ ምናልባት በኢትዮጵያ ውስጥ ነው ወይ ያለ ነው መንግስት ያውቀናል ወይ ይሄ የዲሞክራሲና የሰብአዊ መብት እንዲሁም ደግሞ የመንግስት ህግ ዴሞክራሲያዊ መብት የሚጠበቅበት አገር ነው ወይ ያለ ነው የሚያስብል ነገር ነው። ባለፈው ሳምንት በዶቼ ቬለ የፌስቡክ ድረ ገጽ ላይ ይህን ጉዳይ አስመልክቶ በተደረገው ውይይት አብዛኞቹ መንግስት በኃይል ሳይሆን በመነጋገር ችግሩን እንዲፈታ አሳስበዋል። ይህንንም ለማድረግ ይላሉ፣ አስተያየት ሰጪዎች መንግስት ህብረተሰቡን የሚጎዳ ፖሊሲዎችን ማስተካከል እንዳለበት አትተዋል።